ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባጭ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ ዛሬ የዓለም የመገናኛ ብዙሀን ነጻነት ቀን ነው። በዚህ ዕለት ታዲያ ኢትዮጵያ በቅርቡ ጋዜጠኞችና ጸሐፊዎችን በመፍታቷ ተወድሳ፣ አጠቃላይ የመናገር ነፃነትን በሚሸብቡ ህጎችና አፈጻጸሞች ደግሞ ተኮንናለች። የመገናኛ ብዙሀን ነጻነት ሀሳብን የመግለጽ ነጻነት ለጋዜጠኞች ብቻ ሳይሆን ለዜጎችም ጭምር የተሰጠ መብት ነው። ዜጎች መረጃ የማግኘት መብትና ነጻነት አላቸው። ይህንን መረጃ ደግሞ ከመረጡትና ከፈለጉት ምንጭ ማግኘት መብታቸው ሊጠበቅ ይገባል። ልማታዊ ጋዜጠኝነት ብቻ አጠቃላይ የኢትዮጵያውያንን ጥያቄዎች ፍላጎቶችና ስሜቶች አያሳይም። አንጀላ ኩንታል በኒውዮርክ መሠረቱን ያደረገው ዓለም አቀፉ የጋዜጠኞች መብት ተከራካሪ ቡድን ሲፒጄ መረጃ አጠናቃሪ ናቸው። በሌላኛው ዘገባችን በዩጋንዳ ታዋቂ በሆነው ማከሬሬ ዩኒቨርሲቲ በሴት ተማሪዎች ላይ የሚደርሱ የጾታ ጥቃቶችን የሚያስቃኝ ዘገባ ይዘናል። አስተማሪው የጠየቀኝ ከዚህ ቀደም ወሲባዊ ግንኙነት ታውቂያለሽ የሚል ነበር። ጉዳዩን ለምን እንደተነሳ አልገባኝም ነበር። እኔ ውጤቴን ልጠይቀውን ሄድኩት። የህፃናትን ደህንነት ለማስጠበቅ የእናት ጡት ወተት ያለውን ሚና የሚተነትን ዘገባም እንዲሁ ይዘናል። It focuses on issues such as placing the mother and baby together, skin to skin, immediately postpartum, starting breastfeeding. <laughs> <laughs> አጠር ላሉት ዓለም አቀፍ ዜናዎች በድጋሚ ተመልሰመተናል። በዛሬው የዓለም የፕሬስ ነጻነት ዕለት የፕሬስ ነጻነት ድርጅቶች ቡድን ዩናይትድ ስቴትስ ውስጥ ያሉት ጋዜጠኞች ለገጠማቸው ተግዳሮት ትኩረቱን ሰጥቷል። ጋዜጠኞች ክስ፣ የመንግሥት የመረጃ ገደብ፣ የፖለቲከኞች ስም ማጥፋት፣ አካላዊ ጥቃትና እስራት እንደሚገጥማቸው የወጣው ዘገባ ጠቅሷል። ከቅርብ ዓመታቱ ወዲህ በዩናይትድ ስቴትስ የፕሬስ ነፃነት ላይ የሚደቀን አደጋ በሚያሳብብ ሁኔታ በሚያባብስ ሁኔታ እየጨመረ የሚሄዱን ጉዳይ መቋቋም ያስፈልገዋል ብለዋል የአንቀጽ 19 ዋና ስራ አስኪያጅ ቶማሱስ። ይህ አደጋ በዩናይትድ ስቴትስ የመናገር ነፃነት ላላት ተጽዕኖ ማሳደር ብቻ ሳይሆን በዓለም ዙሪያም የሚያስከትለው አደጋ አለ፣ ሲሉም ተናግረዋል። ለመናገር ነፃነት የሚሟገተው አንቀጽ 19 የተባለው ቡድን፣ ለጋዜጠኞች መብት የቆመው ኮሚቴ፣ ዓለም አቀፍ የመናገር ነፃነት ልውውጥና፣ ሌሎች ተመሳሳይ ዓላማ ያላቸው ቡድኖች የአሜሪካ ጋዜጠኞችን አነጋግረው ያወጡት ዘገባ ነው ይህንን ክስተት የዘረዘረው። በዓለም አቀፍ ቀይ መስቀል ኮሚቴ የምትሰራ ነርስ ሶማሊያ ውስጥ ሞቃዲሾ መጠለፏን ድርጅቱ አረጋገጠ። የቀይ መስቀል ኮሚቴው የሶማሊያ መልእክተኞች ምክትል ኃላፊ ዳንኤል ኦሊማ የባልደረባችን ደህንነት ጉዳይ እጅግ ያሳስበናል የሚል መግለጫ አውጥተዋል። ሶማሊያ ውስጥ እጅግ በከፋ ሁኔታ የሚኖሩትን ሰዎች ሕይወት ለማትረፍ ጤንነታቸው እንዲጠበቅ ቀንና ሌት ስትጥር የቆየች ነርስ ናት ሲሉም አክለዋል። የቻድ ምክር ቤት በያዝነው ሳምንት የፕሬዝዳንት ኤድሪስ ዴቢን የስልጣን ጊዜ ሊያራዝም የሚችል አዲስ ህገ መንግስት ለማውጣት ተስማምቷል። ፕሬዝዳንቱ እንደ አውሮፓውያን አቆጣጠር ከ 1990 ዓ ም አንስቶ ለ28 ዓመታት ያህል ማለት ነው ሀገሪቱን ሲመሩ ቆይተዋል። እንደ አውሮፓውያን አቆጣጠር ከ2005 ዓ ም ጀምሮ ደግሞ በፕሬዝዳንትነት አገልግለዋል። እንደ አውሮፓውያን አቆጣጠር ግንቦት 17 ቀን የቡሩንዲ ህዝብ ፕሬዝዳንት ፕሬር ንኩሪን ሲዛን ለተጨማሪ 16 ዓመታት በስልጣን እንዲ ሲቆዩ የሚያስችል የህገ መንግስት ማሻሻያ ድምጽ ይሰጣል። በስተ መጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስቶርሚ ዳንኤልስ የተባለችውን ፖርን በተባለው የወሲብ ቀስቃሽ ዳንስ የታወቀችው ሴት አፍ ማዘጊያ 130,000 ዶላር መክፈሉን አረጋግጠዋል። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ዛሬ ስናስተናግዳቸው የምናመሸው ከጽዮን ግርማ ጋር በመሆን ሄኖክ ሰማ ጊዜር ነኝ። አብረን ከአድማስ ስንሻገር ኢትዮጵያ ጋዜጠኞችን ዝም ለማሰኘት የምትጠቀምበትን አፋኝ ህጎቿን ካላሻሻለች የመጻፍና የመናገር ነጻነትን የምታፍን የእጃ ዙር አስጨናቂ አካሄድ ካላስተካከለች ጋዜጠኞችን ከእስር መልቀቋ ብቻ ነጻ ሀገር ሊያሰኛት አይችልም ሲል ዋና ቢሮውም በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምህጻር ሲፒጂ አስታወቀ። የዛሬውን የዓለም አቀፍ የፕሬስ ነጻነት ቀን በማስመልከት ጽዮን ግርማ ተከታዩን ዘገባ አጠናቅራለች። የጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምህጻረ ቃል ሲፒጄ የተሰኘው ዓለም አቀፍ ድርጅት በእስር ላይ የሚገኙ ጋዜጠኞችን ቁጥር ቀምሮ ይፋ በሚያደርግበት አመታዊ ሪፖርቱ በአውሮፓውያን ዘመን አቆጣጠር በ2017 ዓ ም በዓለም ዙሪያ 259 ጋዜጠኞች ታስረው እንደሚገኙና ከዚህም ውስጥ ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብጽና ከኤርትራ ቀጥሎ ሶስተኛ አፋኝ አገር ብሏት ነበር። አሁን ሲሆን በእስር ላይ የነበሩ አስራ ስድስት ጋዜጠኞችና የኢንተርኔት ጸሐፊዎች ከእስር ተለቀዋል ለመጀመሪያ ጊዜም የኢትዮጵያ እስር ቤቶች ከጋዜጠኞችና ከጸሐፊዎች ነጻ ሆነዋል የእነዚህ ጋዜጠኞች ከእስር መለቀቅ ኢትዮጵያን ከፕሬስ ነጻነት አፋኝነት የመጀመሪያ ተርታ ውስጥ ያወጣታል ወይ የሚል ጥያቄ ለጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የአፍሪካ ቀንድ ተከራካሪ አንጀላ ኩንታል አቅርቤላቸው ነበር አጭር መልስ ሰጥተውኛል በፍጹም አያወጣትም የሚል Well certainly look, I mean we we obviously welcome the release of journalists and bloggers. But, you know, press freedom is not only about ጋዜጠኞችና የጦማር ጸሐፊዎች መፈታት እንደ በጎ እምርታ እንመለከተዋለን። የመገናኛ ብዙሀን ነጻነት ግን ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም። ኢትዮጵያን በተመለከተ የሚያሳስበን በመገናኛ ብዙሀኑ ላይ የተጣለው አፋኝ ህግ ነው። ለመንግስቱም የምናቀርበው ጥሪ ቀድሞውኑም ጋዜጠኞቹን ለማሰር የዋለው ህግ ማሻሻልና ይህን እድል ተጠቅመው አመቺ ሁኔታዎችን እንዲፈጥሩ ነው። የጋዜጠኞች መብት ተሟጋች ድርጅቱ አጥኚ አንጀላ ኩንታል የጠቀሱትና ሊለወጥ ይገባዋል የሚሉት ህግ ከዘጠኝ ዓመታት በፊት የጸደቀው የጸረ ሽብር ህግ ነው። የኢትዮጵያ መንግስት የህዝቡን ደህንነት ለማስጠበቅ ያወጣሁት ነው ቢልም የዚህ ህግ አንቀጾች እየተጠቀሱ ጋዜጠኞች ጸሐፊዎችና የፖለቲካ ተቀናቃኞች ሲታሰሩ መቆየታቸውን ይጠቅሳሉ። ከህግ ማሻሻያዎቹ በተጨማሪ ይላሉ አንጀላ ኩኝታል፣ ከህግ ማሻሻያዎች በተጨማሪም የሚያሳስበን ነጻና ገለልተኛ የመገናኛ ብዙሃን መጥፋት ነው በኢትዮጵያ ባለፉት ሶስት አመታት በርካታ የመገናኛ ብዙሀን ተዘግተዋል ወይንም ህትመታቸውን አቋርጠዋል። እነዚህ የተዘጉ የመገናኛ ብዙሀን አልተከፈቱም። በተደጋጋሚ የኢንተርኔት አገልግሎት መቋረጡና ሌሎችም ችግሮችም ይታያሉ። አንጄላ በ1997 ዓ ም በወጣው የወንጀል ህግ ላይ የተካተቱ ጋዜጠኞች ስራቸውን በነጻነት እንዳይሰሩ የሚያደርገው አሸማቃቂ ህግና የፕሬስ ህጉ ነጻነት ስራቸውን በነጻነት እንዳይሰሩ የሚያደርገው አሸማቃቂ ህግንና የፕሬስ ህጉን ነጻነትን የሚያሳጡ ናቸው ይላሉ። በአጠቃላይ በኢትዮጵያ ጋዜጠኞችና የመገናኛ ብዙሀን ብቻ ሳይሆኑ ህዝቡም የመናገር ነጻነቱና መረጃ የማግኘት ሰብአዊ መብቱ ሊከበር ይገባል ይላሉ። አንጀላ ኩኝታል ሚዲያ ፍሪደም ስንት ባት ፍሪደም የመገናኛ ብዙሀን ነጻነት ሀሳብን የመግለጽ ነጻነት ለጋዜጠኞች ብቻ ሳይሆን ለዜጎችም ጭምር የተሰጠ መብት ነው። ዜጎች መረጃ የማግኘት መብት ና ነጻነት አላቸው። ይህንን መረጃ ደግሞ ከመረጡትና ከፈለጉት ምንጭ ማግኘት መብታቸው ሊጠበቅ ይገባል። ልማታዊ ጋዜጠኝነት ብቻ አጠቃላይ የኢትዮጵያውያንን ጥያቄዎች፣ ፍላጎቶችና ስሜቶች አያሳይም። በሌሎች ጉዳዮች ላይ የሚያተኩሩ ዘገባዎች ለማህበረሰቡ አስፈላጊ ናቸው። ኢትዮጵያ የፕሬስ ነጻነት አፋኝ ሀገር መሆኗ ተጠቅሶ ሪፖርቶች ሲቀርቡባት የሲፒጂዮም ሆነ የ2017ቱ የመጀመሪያው አይደለም። የመናገርና የመጽሐፍ ነጻነትን የሚገመግሙ ዓለም አቀፍ ተቋማት በሙሉ ሁሌም በሚያወጡት ሪፖርታቸው በኢትዮጵያ ለሰብአዊ መብት መከበር የቆሙ መንግስቱን የሚተቹና የሚያጋልጡ ጋዜጠኞችን በማሰርና በማሳደድ ከሙያው በማስወጣት ከፍተኛ ወቀሳ ይቀርብባታል። ድንበር የለሽ ሪፖርተሮች አርኤስኤፍ የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያ በፕሬስ ነጻነት ይዞታ ከ180 ሀገሮች 150ኛ ቦታ ላይ ያስቀምጧታል። የሲፒጄ አንጄላ በአንድ ሀገር የፕሬስ ነጻነት ሲታፈን የሚታፈኑት ጋዜጠኞቹ ብቻ ሳይሆኑ ዜጎች ናቸው ይላሉ። መገናኛ ብዙሀን ሲገደብ ዜጎች ነጻና ገለልተኛ ከሆኑ የመገናኛ ብዙሀን መረጃ አግኝተው የራሳቸውን ውሳኔ እንዳይወስኑ ይገደባሉ ማለት ነው ብለዋል። ኢትዮጵያ ውስጥ ያለው የፕሬስ ነጻነት በእስር በስደትና በመታፈን መካከል የሚገኝ እንደሆነ ሲነገር ቆይቷል። ዋዜማ የተሰኘው የኢንተርኔት ሬዲዮ አዘጋጆች ይህንን የኢትዮጵያን የመገናኛ ብዙሀን ይዞታ የሚያሳይ ሪፖርት አዘጋጅተው አውጥተዋል። ከአዘጋጆቹ አንዱና በዩናይትድ ስቴትስ በስደት ላይ የሚገኘው ጋዜጠኛ አርጋው አሽኔ የሪፖርቱ አጠቃላይ ይዘትና ዓላማው ምን እንደሆነ ጠይቄው ነበረ። የአጠቃላይ ይዘቱ በኢትዮጵያ በተለይም ደግሞ ከሺ ዘጠኝ መቶ ዘጠና ሰባት የምርጫ ተከትሎ ከነበረው የፖለቲካ ሁኔታ በኋላ የኢትዮጵያ ሚዲያ ምን ይመስላል የሚለው የበለጠ አጽንኦት የሰጠ ነው። በኢትዮጵያ ውስጥ አጠቃላይ ሰዎች መረጃ ለማግኘት ያላቸው አክሰስ ወይም እድል ምን ይመስላል የመገናኛ ብዙሀነት መረጃ ለመስጠት ያላቸው ዝግጁነት ምን ይመስላል የሚለውን ነው። በዛ ረገድ የህትመት፣ የብሮድካስት ወይም ዚ ሬዲዮ እና የቴሌቪዥን እንዲሁም የኢንተርኔት ተደራሽነትን ለመመልከት ሞክረናል እና በአስራ ሁለት ዓመታት ውስጥ መንግስት ከፈጠረው የህግ ተጽዕኖ ላይ የጸረ ሽብር ህግ፣ ሌሎች ህጎችን አውጥቶ ከፈጠረው የማፈን ዘዴ በተጨማሪ ሚዲያዎቹ ያለባቸውን የኢኮኖሚ ሁኔታ፣ የባለሙያ ደረጃ፣ የስርጭት ሁኔታ፣ በህዝቡም ዘንድ ያላቸው ተቀባይነትን ሁኔታ የገመገምንበት ና በአጠቃላይ በሀገር ቤት ያለው የመገናኛ ብዙሀን የመጫወቻው ሜዳ ምን ይመስላል የሚለውን የሚመለከት አጠቃላይ ዝርር ይደረግ ነው። ይሄ በጣም ሰፊ ነው። ሁሉንም የሚዳስስና የሚያካትት ነው። በዝርዝር ማየት ያስፈልጋል። ግን እንደው በአጠቃላይ በድፍኑ ስናየው አሁን ባለው ሁኔታ ምን ውጤት አገኛችሁ? ያገኘነው ሁኔታ በኢትዮጵያ ያለው የመገናኛ ብዙኃን እጅግ በሚያሳፍርም በሚያስደነግጥም ሁኔታ በዝቅተኛ ሁኔታ ላይ እና በአስቸጋሪ ሁኔታ ላይ ሪፖርቱ ያረጋግጣል። ለዚህም በማስረጃ ያቀርባል። የትኛውም አፍሪካ ሀገር ያነሰ ደረጃ ላይ እንዳለን የሚያሳይ ነው። ኢትዮጵያ ካላት የህዝብ ቁጥርና ካለን ተለያይነት ወይም ዳይቨርሲቲ አንጻር ያሉን የመገናኛ ብዙኃን ውጤቶች በጣም በቁጥርም በጥራትም በጣም ዝቅተኛ መሆናቸው ነው የሚያሳየው። በጣም ብዙ ገና መሰራት ያለበት ወይም መቀየር ያለበት እንደሆነ ለመረዳት ይቻላል። ሪፖርቱ እንደተመለከት እንግዲህ ኢትዮጵያ ለረጅም ጊዜ የዓለም አቀፍ ተቋማት የሰብአዊ መብት ይዞታን የሰብአዊ መብት ሲባል እንግዲህ የመናገር የመጽሐፍ የማንበብ መብትን ይጨምራል እና እነዚህን ይዞታ የሚገመግሙ ዓለም አቀፍም አገር ውስጥም ያሉ ተቋማት ግለሰቦችም ባለሙያዎችም በሚያወጧቸው ሪፖርቶችና በሚዘገቡ ዘገባዎች ጋዜጠኞች እስር ቤት እንደሆኑ እስር ቤትም ከቀቡ በኋላ የሚፈጸሙባቸው የሰብአዊ መብት ጥሰቶችም እየወጡ ለዘገባ ይቀርቡ ነበር። አሁን ለመጀመሪያ ጊዜ የኢትዮጵያ እስር ቤቶች አስራ ስድስት ጋዜጠኞች እስር ቤት ነበሩ፣ አሁን ከእስር ተለቀዋል። እስር ቤቶቹ ከጋዜጠኞች ነጻ ሆነዋል። ይሄስ የመሻሻልን ሁኔታ አያሳይም? ይሄ አንድ እርምጃ ነው፣ በጎ እርምጃ ነው፣ ጥሩ ነው። ግን የኢትዮጵያ ሚዲያ ጋዜጠኞችን ከማሰር እና ከመፍታት በበለጠም ብዙ መሻሻል የሚገባቸው ነገሮች እንዳሉ ያመለክታል። ምክንያቱም የመገናኛ ብዙኃን የገቢ ምንጭ እንዳይኖራቸው የሚያደርጉ የተለያዩ አሰራሮች ተለምደዋል። በሀገሪቱ ውስጥ መረጃ ለማግኘትም ይቸገራሉ በህዝቡ ዘንድም ታማኒነት እንዳይኖራቸው ህዝቡም ጋዜጣ የማንበብ ልምዱ ከዕለት ወደ ዕለት እንዲያሽቆለቁል ተደርጓል። ምክንያቱም በሀገሪቱ ባለው አጠቃላይ የፖለቲካ ሁኔታ ምክንያት አንቺም እንደምታውቂ ጋዜጦች በአብዛኛው ዋና ዋና ጥቂት ከተሞች፣ ያለበለዚያም አዲስ አበባ ብቻ ነው ጋዜጣ የሚቀርበው። ስለዚህ በግል የህትመት ሚዲያ ላይ ለተሳተፉት በጣም ትልቅ ፈተና ከፊታቸው ይጠብቃቸዋል። በእርግጥ በርካታ የግል ራዲዮና የቴሌቪዥን አገልግሎቶች አሁን እየተጀመሩ ነው። እነዚህ ግን አብዛኞቹ መዝናኛ ላይ እያተኮሩና በሀገራዊ ጉዳይ ላይ ወይም ደግሞ በዕለት በዕለት የህዝቡ የኑሮ ሁኔታ ላይ የሚያተኩሩ አይደሉ። ስለዚህ በሀገር ቤት ስልሳ ሶስት የሚሆኑ ሬዲዮ ጣቢያዎች አሉ። አሁን ኮሚኒቲ ሬዲዮ የተለያዩትን ጨምሮ ለስልሳ ሶስት ሬዲዮ ፈቃድ ተሰጥቷል። በሳተላይት የሚተላለፉ ከውጭ ሀገር ብዙ ቴሌቪዥኖችም አሁን እየመጡ ነው። ግን እነዚህ ሁሉ የኢትዮጵያን ህዝብ የመረጃ የማጥማት ጥያቄ የሚመልሱ አይደሉም። በኢንተርኔትም የሚመጡ መረጃዎች አሉ፣ ያም ደግሞ በቂ አይደለም። ሁሉም ላይ በየዘርፉ የተቀመጠ ጋሬጣ ወይም ግርዶሽ አለ። ያንን ያንን ፈተና ማለፍ ገና ይጠበቅብናል እና እስረኞችን ማሰር እና መፍታት በጎ እርምጃ ከሰብአዊ ዓይን ካየ ነው፣ በጣም ትልቅ እርምጃ ነው። ግን ደግሞ ጋዜጠኞቹ ታስረው ከወጡ በኋላ ደግሞ ስራ መስራት የሚችሉበት ድባብ በመንግስት በኩል መፈጠር አለበት። ሌሎች አካላትም ድጋፍ ማድረግ አለባቸው እንዲሻሻል ሁኔታው። ምክንያቱም ችግራችን ከመታሰርና ከመፈታትን በላይ ነው። በቅርቡ ከእስር ከተፈቱት ጋዜጠኞች መካከል አንዱና መንግስቱን በመተቸት የሚታወቀው አሁን ከህትመት ውጪ የሆኑት የፍትህ የልዕልና የአዲስ ታይምስና የፋክት ጋዜጣና መጽሄቶች አዘጋጅ የሆነው ጋዜጠኛ ተመስገን ደሳለኝ የጋዜጠኞችን መፈታት ከማወደስ በፊት ቀድሞ ሊታይ የሚገባው ጉዳይ እንዴት ተፈቱ የሚለው ነው ይላል። ሁላችንም እስከምናውቀው ድረስ ባለፉት ሶስት ዓመታት ውስጥ በኦሮሚያና አንዳንድ የአማራ አካባቢዎች ከፍተኛ የሆነ የህዝብ ቁጣዎች ነበሩ። የዚህ የህዝብ ቁጣ ውጤት ካመጣበት አንዱ ጉዳይ

ይቅርታ እስረኛ ጋዜጠኞች ከመፈታታቸው በላይ ከዚህ በኋላ አሰሪ ሁኔታ ይኖራል ወይ የሚለው ጥያቄ ወሳኙ ነውም ብሏል። ተመስገን አያይዞ እዚህ ጋዜጣ መነሳት ያለበት ጉዳይ የተፈቱት ጋዜጠኞች የታሰሩብን አረት አሁንም ስራ ሆኑ አለም መፍታት ያለበት ነው። የሮቃቸው ጋዜጠኞች ሲታሰሩ አሸባሪ ተብሎ ነው የጋዜጠነት ሙያቸው ሁሉ ተክብ ነው የታሰሩ ሁላችንም እንደምናስታውሰው ጋዜጠኞችን ካሰረ በኋላ ሁሉም አሸባሪ ወሲተን አጋጣሚ እኔም ብቻ ነው በጋዜጠነት የተከሰሱ እንግዲህ አዲስ አመራር አሸባሪ ተብሎ በጋዜጠነት ስራቸው ብቻ ተፈትሰው እያወጣ ከተፈቱ በኋላ ስለ ጋዜጠነታቸው እውቅና ሲሰጥ አላየንም። እንግዲህ ኢትዮጵያ ውስጥ የፕሬስ ነጻነት አለ ወይስ የለም የሚለውን ጥያቄ በደንብ ለመመለስ ከዚህ በኋላ ስድስት ወር መጠበቅ የሚኖርብን ይመስለኛል። ምክንያቱም በሚገኙት ጊዜ የሚደረጉ የፖለቲካ እርምጃዎች ዘላቂነትም ላይኖራቸው ይችላል ተብሎ ይታሰባል። ከኢትዮጵያ ባሻገርም ሩሲያንም ፑቲን የመጣበት ዘመን የምናስታውሰው አሁን የሀዲፍ ሊቀመንበር አብይ አህመድ ዜንበት ካለው ጋር የሚመሳሰል ነው እና ዘና ነው። አሁን የተሰጋጉት ስልጣን ማጠናከር እና ማጠናከር ስለሆነ የምን ለማስወሰስ ነው ወይስ በትክክልም የዲሞክራሲ ና የፖለቲካ መብቶች መከበር አለባቸው የፕሬስ ነጻነት ለሀገራችንም ለመንግስታችንም በህዝባችንም ወሰን ነው ብሎ አምኖ ነው ወይ የተነሱት የሚለውን ጥያቄ ለመመለስ በኔ ድልቅ ከስድስት ወር በላይ መጠበቅ ግድ የሚለው ይመስለኛል። የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ በቅርቡ 120 ጋዜጠኞችና ደራሲዎች ጸሐፊዎች የተካተቱበት ቡድን አንድ ደብዳቤ ተፈራርመው አፋኝ የሆኑ የአፍሪካ ሀገራት ህጎቻቸውን እንዲያሻሽሉ ለአፍሪካ ህብረት ደብዳቤ ማስገባታቸውን ገልጸው ኢትዮጵያ ከጎረቤቷ አፍሪ ከጎረቤቷ ኤርትራ በተሻለ ይህንን ደብዳቤና ይህንን ጉዳይ ታያዋለች። በአዲሱ መንግስትም የተሻለ ነገር ይኖራል ብለው እንደሚያስቡ ገልጸዋል።

El e și, mea să și A să a Mi-a cărm Că bur să Vai fătăr Noro cu ወደ ተከታዩ ዘገባችን እናልፋለን። በዩጋንዳ ታዋቂ የሆነው ማካረሪያው ዩኒቨርሲቲ በሴት ተማሪዎች የሚደርሱ የጾታ ጥቃቶችን ለእይታ የሚያቀርብ ለህዝብ እይታ የሚያቀርብ ሀሽታግ ሚቱ እንቅስቃሴን መሰል የተጀመረ ይመስላል። ይለናል ተከታዩ ዘገባ የጾታ ጥቃትን አድርሰዋል ወይም ተማሪዎች የጾታ ግንኙነት እንዲያደርጉ ጠይቀዋል በሚል የተከሰሱ የዩኒቨርሲቲው መምህራንንም ማገድ ጀምሯል። አንዲት የቀድሞ የዩኒቨርሲቲ ተማሪ የደረሰባትን የጾታ ጥቃት ለመከላከል ዩኒቨርሲቲው አልሰራም በሚል የፍትሃ ብሔር ክስ መስርታለች። የቪኦዋ ሀሊማ አቱማኒ ከካምፓላ ዘገበችውን ኖክሰማክ ያቀርበዋል። በምስራቅ አፍሪካ ዋና ከሚባሉ የትምህርት ተቋማት አንዱ የሆነው ማከረሪ ዩኒቨርሲቲ አርባ ሺህ ተማሪዎች አሉት። ተቋሙ የሴት ልጆችን የጾታ ጥቃት ለማስቆም አልቻለም በሚል ትችት በስቶበታል። ኪሱሌ ሬማ የማከረሬ ተማሪ ስትሆን የተሰጣትን የትምህርት ውጤት ለመቃወም ወደ አንድ አስተማሪዋ ቢሮ ስትሄድ የገጠማትን ዘርዝራ ታስረዳለች። አስተማሪው የጠየቀኝ ከዚህ ቀደም ወሲባዊ ግንኙነት ታውቂያለሽ የሚል ነበር። ጉዳዩን ለምን እንደተነሳ አልገባኝም ነበር። እኔ ውጤቴን ልጠይቀውን ሄድኩት። በዚህ መሃል ወሲብን ምን አመጣው የሚል ፊት ሳሳየውና ለምን ጠየከኝ ስለው አይ ነገርን ነገር ያነሰዋል ብዬ ነው ብሎ ጉዳዩን ለማስቀየር ሞከረ። ከዚያ ጊዜ ወዲህ ወደ ቢሮው መሄድ አቁምኩ። በማኬሬር ዩኒቨርሲቲ በዚህ ዓመት አንድ የጾታ ጥቃት ውንጀላ የህዝብን ቀልብ የሳበ ሆኗል። ሲልቪያ ታማሌ የህግ ፕሮፌሰር ናቸው። በነዚህ ተጋላጭ በሆኑ ሴት ተማሪዎች ላይ ጥቃት የሚፈጽሙት አንዳች አይነት የውሳኔ ስልጣን ያላቸው ናቸው። አንዳንዶቹ ተማሪዎች ውጤታቸውን ለመቃወም፣ ሌሎች ደግሞ ከትምህርት ጋር የተያያዙ ጥያቄዎች ያላቸው ናቸው። ፕሮፌሰር ታማሌ ከአንድ አመት በፊት የጾታ ጥቃትን ይፋ ለማድረግ የተቋቋመ ኮሚቴን አዋቅረው መስራት ጀምረዋል። ከአስር አመት በፊት ማከሬሬ ሴት ተማሪዎቹ የሚለብሱትን ልብስ አስመልክቶ መመሪያ አውጥቶ እንደነበረ ያስታውሳሉ። ይህንን መመሪያ ስቃወም ነበር። እስቲ አስቡት አልኩኝ። ከንፈርህ ስለ አማርኝና መሳም ስለፈለግኩኝ አፍህን በመሐረም ሸፍን ብለህ ምን ይሰማል አልኩ። የሴቶችን ገላ እያዩ የሚማልሉ የወሲብ ስሜት የሚያድርባቸው ካሉ ይሄ እንዴት ነው የሴት ጥፋት ችግር የሚሆነው? የጥቃት ሰለባዎችን መውቀስ በእጅጉ የተሳሳተና ከዋናው ችግር ወይንም ጉዳይ አቅጣጫ የሚያስት ነው። ከአምስት ዓመት በፊት የጾታ ጥቃት ደርሶብኛል በሚል አቤቱታ ያቀረበች የማኬሬሬ ዩኒቨርሲቲ ተማሪ ከትምህርት ቤቱ ተባራ ነበር። ዛሬ ክስ መስርታለች። ጉዳዩ በፍርድ ቤት የተያዘ ሲሆን ጠበቃዋ አይዛክ ሴማ ኬዴ ሁኔታውን የለወጡ እንደ ሃሽታግ ሚቱ ያሉ ዓለም አቀፋዊ እንቅስቃሴዎችን ይጠቅሳሉ። ሄኖክን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። ዓለም አቀፉ የጤና ድርጅት ደብሊው ኤች ኦ ሕጻናት ከተወለዱ ሁለት ዓመት እስኪሆናቸው ድረስ የእናት ጡት መመገብ እንዳለባቸው በተደጋጋሚ ማስተዋወቁን ቀጥሏል። የእናት ጡት ወተት በዓለማችን ከ820 ሺ በላይ የሚሆኑ ከአምስት ዓመት በታች የሆናቸው ሕጻናት ጤንነት መታደግ ይችላል ሲል አስታውቋል። ደብሊዎቾ ህጻናት የእናት ጡትን በበቂ ሁኔታ እንዲያገኙ እና በአለማችን በሚገኙ በእናቶችና ህጻናት ሆስፒታሎች አስር ተከታታይ መመሪያዎችን በማስቀመጥ የህጻናቱን ጤንነት ለመጠበቅ ጥረት በማድረግ ላይ ይገኛል። ሊሳሽ ላይን ያደረሰችንን ዘገባ መስታወት አድራጋው ታቀርበዋለች። ዓለም አቀፉ የጤና ድርጅት ደብሊው ኤች ኦ እና የህፃናት መርጃ ድርጅት ችልድረንስ ፈንድ በጋራ እንደ አውሮፓውያን አቆጣጠር ከ1991 ዓ ም ጀምሮ አራስ እናቶችን ከሆስፒታሉ ሳይወጡ ለልጆቻቸው ተፈጥሯዊ እንክብካቤ እንዴት ማድረግ እንደሚችሉ በማስተማር ላይ ናቸው። እነዚህ ሁለት ዓለም አቀፍ ግዙፍ ድርጅቶች አዲስ አሰራርን ለማስፋፋትና በየሆስፒታሉ ጡት ማጥባት መቶ በመቶ መሰረታዊ የውዴታ ግዴታ ጭምር እንዲሆን ከፍተኛ ጥረት በማድረግ ላይ ይገኛሉ። በደብሊው ኤች ኦ የተመጣጠነ ምግብና ጤናማ እድገት ክፍል ኃላፊ ሎረንስ ግሩመር ስትራውን እንደሚሉት አራስ እናቶች ልጆቻቸውን ከተወለዱበት ቀን አንስቶ እንዴት መንከባከብ እንዳለባቸው የሚያስተምር አስር ተከታታይ መመሪያን አዘጋጅተዋል። It focuses on issues such as placing the mother and baby together, skin to skin, immediately postpartum. Starting breastfeeding. መመሪያው የሚጀምረው ሕፃኑ ከተወለደበት ደቂቃዎች ጀምሮ እናት ልጇን ከዕቅፏ እንዳታወጣ በማበረታታት ነው። በተለይም አዲስ የተወለደ ልጅ ያለ ልብስ ከእናቱ ገላ ጋር ቢያንስ ለጥቂት ሰዓታት በየቀኑ ታቅፎ መቆየት አለበት። በተወለዱ በጥቂት ደቂቃ ውስጥም የእናታቸውን ጡት መጥባት መልመድ አለባቸው። በጤናቸው ላይ አንዳች አስጊ እክል ከሌለ በስተቀር የተቀመመ ወተት ልጆች እንደ ተወለዱ መጠጣት የለባቸውም። ይህ ባለ አስር ደረጃ መመሪያ በዓለም ላሉ ሕፃናት ሁሉ እንዲያገለግል ተደርጎ ነው የተቀረጸው። ያለ ጊዜያቸው የተወለዱ ከሚጠበቀው የሰውነት ዕድገት በታች የሆኑ እና የታመሙ ሕፃናትም ላይ ይሠራል። ስትራውን እንደሚሉት አርባ በመቶ የሚሆኑት ከስድስት ወር በታች የሆኑ የዓለማችን ህጻናት ብቻ ናቸው የናጡት ወተት በትክክል የሚያገኙት። በአፍሪካ በሆስፒታል የሚወለዱ ህጻናት በዚህ መመሪያ ስር ያሉት አራት በመቶ ብቻ ናቸው። ይህ ደግሞ የናጡት የሚያስገኘውን ጠቀሜታ በተመለከተ የተወሰኑ እናት ብቻ መረጃውን እንደሚያገኙ ነው የሚያሳየው። ልጆች የናጡት በበቂ ሁኔታ ቢያገኙ ያለ ዕድሜያቸው ከመቀጠፍ ይድናሉ ብለን እናምናለን። በአራስነታቸው የሚሞቱ ሕፃናት ትንሽ ከፍ ካሉት ጋር ሲነጻጸር ቁጥሩ አልቀነሰም። ለሕፃናቱ ለሰውነታቸው የሚያስፈልጋቸውን ተመጣጣኝ ንጥረ ነገር እያገኙ አይደለም ማለት ነው። ስለዚህ አዲስ የሚወለዱት ሕፃናትን መንከባከብ ላይ በማተኮር ሕፃናቱን መታደግ እንችላለን ማለት ነው። የጤና ተመራማሪዎች ከእናት ጡት ወተት ጋር በተያያዘ የሚገኙትን ጥቅሞች በተደጋጋሚ መረጃ ማድረሳቸውን አላቆሙም። አራስ ሕፃናትን ከተለያዩ ተላላፊ በሽታዎች ከመጠበቅ ጀምሮ በአእምሮ እድገታቸው ላይ ከፍተኛ ሚና እንዳለው ብዙ ጥናታዊ መረጃዎችን አድርሰዋል። በጥናታቸው መሰረት የእናት ጡትን በሚገባ ጠብተው ያደጉ ሰዎች ከመጠን በላይ የሰውነት ውፍረት እና ከዚህም ጋር ተያይዘው ከሚከሰቱ በሽታዎች ፍጹም የራቁ ናቸው። ለልጇ በሚገባ ጡቷን ያጠባች እናትም ከጡት ካንሰር በሽታ በእጅጉ የራቀች እንደሆነች አረጋግጠዋል። መስታወት አድራጋውን ለዘገባው እናመሰግናለን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ ፌስቡክ፣ አት ቪዮ አማሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜርነን ጉዟቸው የሰመረ ይሁን እያልን እንሰናበታለን።